ከ33 ዓመታት በፊት የያኔው የአፍሪካ አንድነት ድርጅት ሞሮኮ ግዛቱ አድርጋ ለምትመለከተው አወዛጋቢው ምዕራባዊ ሰሐራ ነጻነት እውቅና የሰጠበትን ውሳኔ በመቃወም ድርጅቱን ለቃ የወጣችው ሞሮኮ አሁን እንደገና ህብረቱን በአባልነት ተቀላቅላለች። ይህ በእርግጥ መጀመሪያ ሲያዩት ጥሩ ዜና ነው። እንደሚታወቀው ሞሮኮ በፖለቲካው ዘርፍ ብቻ ሳይሆን በኢኮኖሚ ጥንካሬዋም በአህጉሩ ስድስተኛዋ ሀብታም ሀገር ናት እና በንጉስ መሐመድ ሳድሳይ የምትመራዋ ሞሮኮን ሀብት በማሰብም ነበር በተለይ ቁጥራቸው ጥቂት ያልሆኑ አፍሪካውያን መሪዎች ሞሮኮ ህብረቱን ትቀላቀል ለሚለው ጥያቄ በትናንት ሁለት የይሁንታ ድምፃቸውን የሰጡት። ምክንያቱም የቀድሞው የሊቢያ መሪ ሙአመር ኤል ጋዳፊ ለህብረቱ የሚያደርጉት ድጎማ ከተቋረጠ ወዲህ ሰባ ከመቶ ያህል በጀቱን ከአባል ሀገራት የሚያገኘው ድርጅት ትልቅ የፊናንስ ቀውስ ገጥሞታል። ይሁን እንጂ የሞሮኮ ጉዳይ ለህብረቱ ትልቅ ችግር ይዞ ነው የመጣው። ለምዕራባዊ ሰሐራ ነጻነት የሚታገለው ፖሊሳሪው ብቻ አልነበረም ሞሮኮ ህብረቱን መልሳ መቀላቀሏን አጥብቆ የተቃወመው ፖሊሳሪዮ በዚሁ አቋሙ ናይጄሪያ፣ ኬንያና ደቡብ አፍሪቃን የመሳሰሉ የእንግሊዘኛ ቋንቋ ተናጋሪ ሀገራትን በተለይ ደግሞ በአፍሪቃ ህብረት ውስጥ ትልቅ ሚና የምትጫወተዋን አልጄሪያን ድጋፍ አግኝቷል። በድምፅ አሰጣጡ ስርዓት ላይ ብዙዎቹ ፈረንሳይኛ ቋንቋ ተናጋሪ አባል ሀገራት ሞሮኮን ነበር የደገፉት። ዓለም አቀፉን የጦር ወንጀል መዳኛ ፍርድ ቤት ለቆ በመውጣት አለመውጣቱ ጥያቄ ላይ የአፍሪቃ ህብረት ተከፋፍሎ በሚገኝበት በአሁኑ ጊዜ በሞሮኮ ደጋፊዎችና በሳህራውያን በፈረንሳይኛና በእንግሊዝኛ ቋንቋ ተናጋሪዎች በሰሜኑና በደቡቡ እንዲሁም በምስራቅና በምዕራብ መካከል ልዩነት መፈጠሩ ችግሩን አሳሳቢ አድርጎታል። ያለፉት አመታት ፖለቲካዊ ሂደቶች እንዳሳዩትም ሞሮኮ ምዕራባዊ ሰሃራ ከህብረቱ እንዲወጣ መጠየቋ አይቀርም። ምንም እንኳን ይህ በህብረቱ አንድነት ላይ አሉታዊ ተጽዕኖ ቢኖረውም፣ በሞሮኮ አባልነት ጥያቄ ላይ በተካሄደው ድምፅ አሰጣጥ፣ እንዲሁም የህብረቱ ኮሚሽን ሊቀመንበርነትና በዙር የሚያዘው የህብረቱ ፕሬዝደንትነት ስልጣን በፈረንሳይኛ ቋንቋ ተናጋሪ ሀገራት በመያዙ ሰበብ በአፍሪካ ህብረት መዋቅራዊ ለውጥ ለማድረግ የተነቃቃው ጥረት በአዲስ አበባው ጉባኤ ላይ የተፈለገውን ያህል ትኩረት ሳያገኝ ነበር ያለፈው። እርግጥ ሰዎች ፈላጭ ቆራጭ የሚባሉትን የሩዋንዳ መሪ ፖል ካጋሜን መውደድ የለባቸውም። ይሁንና በህብረቱ ጥያቄ መሰረት ያቀረቡት የተሀድሶ ለውጥ እቅዳቸው ፊናንሱም ብቻ ሳይሆን እስካሁን ከሞላ ጎደል ውጤት አልባ ሆኖ የቆየውን ድርጅት መዋቅራዊ ለውጦችን በተመለከተም ጥሩ ሀሳቦችን መያዙን ሊክዱ አይችሉም። የኮሚሽኑ ሊቀመንበር በአጠቃላይ ስልጣን አልባ ነው በተባለበት በአሁኑ ጊዜ ለውጥ ማድረጉ አስፈላጊ ነው። ምክንያቱም ዋነኛ የሚባሉ ውሳኔዎች ሁሉ የሚወሰዱት በአባል ሀገራት ርዕሳነ ብሔርና መራህያን መንግስት ነው። ከነዚህ ውሳኔዎች መካከል የዋነኛው የሰላምና ጸጥታ ጥበቃ ምክር ቤት ኮሚሽነርን መሾም ለምሳሌ አንዱ ነው። ከዚህ ሌላም የአካባቢ ኢኮኖሚያዊ ድርጅቶችና የህብረቱ ማዕከላዊ አካላት ስልጣን መደጋገም ህብረቱን ውሳኔ ከመውሰድ አስተጓጉሎታል ወይም ቀውስ ውስጥ ከቶታል። የአፍሪቃ ህብረት በአመት ለስራ ማካሄጃው ለሰላም ተልእኮው ጭምር የሚያስፈልገውን 1.2 ቢሊዮን ዩኤስ ዶላር ራሱ ማቅረብ የሚችልበት ስልትም ተገቢውን ትኩረት ማግኘት ነበረበት። ይሁንና ከአምሳ ሶስቱ አባል ሀገራት መካከል ለዚሁ አዲስ ስልት መዋጮ የሚከፍሉት አምስት ሀገራት ብቻ መሆናቸው ራዕይና ገሃዱ ሁኔታ ምን ያህል ተራርቀው እንደሚገኙ ያሳያል። ተሰናባቿ የአፍሪቃ ህብረት ኮሚሽን ፕሬዚደንት እንኮሳዛ ናድላሚኒ ዙማ በአዲስ አበባ በተካሄደው የህብረቱ የመሪዎች ጉባኤ መክፈቻ ላይ ባሰሙት ንግግራቸው የአፍሪቃን አንድነትና ትብብር የሚፈታተን ጊዜ መከሰቱን ገልጸዋል። ዙማ በዚሁ አነጋገራቸው የዩኤስ አሜሪካ ፕሬዚደንት ዶናልድ ትራምፕ የሰባት ሙስሊም ሀገራት ተወላጆች ወደ ዩኤስ አሜሪካ እንዳይገቡ ባለፈው ሳምንት ያሳለፉት እገዳና ይህም ለአፍሪቃ የሚኖረውን መዘዝ ማለታቸው ነበር። ይሁን እንጂ ሉድገር ሻዶ ምስኪ እንዳለው ይህ አባባላቸው ያን ያህል አንድነት የሌለው የአፍሪካ ህብረት በወቅቱ የሚገኝበትን ሁኔታ በይበልጥ የሚጠቁም ሆኖ ሊታይ ይችላል።